ውዳሴ ሃለ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይት ነፍ በበደታ አርብ ብሩክት አንቲ ኢማንስት ወብሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘይን መለሩክስ ሰረቀ ለነ እምኔኪ ፀሐይ ጽድቅ ወአቅረበነ ታይተ ክነፊሁ እስመ ውእቱ ፈጠረነ ሳሊ ለነ ቅድስት ለኪ ለባይትትኪ ኦ እግዝእትነ ወላዲተ አምላክ መብርሃን አንቲ ናበኪ በስብሐት ወበውዳሴ ብሩክትአንቲ ተአንቲ ታቢ እምሰማይ ወትከብሪ ምድር ወላይለኩሉ ህሊናት መኑ ዘይክል እክ ነቢበ በኪ ዋልዎ ዘይመስልኪ አኪ ኦ ማርያም መላየት ያብኡኪ ወስራፌ ሊሰብኡኪ እስመ ዘ ነብድ በኪ ርብል ወስራፌ መጻ ዋህደረ ውሰ ከርስኪ መፍቀሬ ሰብ አቅረበነ ሀብየሁ ዘዚ አነ ሞተ ነሳ ወይንቲያሁ ህወተ ዋሃበነ ዘሎቱ ክብር ወስብሃት ሳሊለነ ቅድስት ብሩክት አንቲ ማርያም ብሩክ ፍሬየ ከርስኪ ኦ ድንግል ወላዲተ አምላክ ምከወ ለድናግል ዘምቅድመ አለም ህልው ተሰባም ነጭ ብሉ የሞይል ወፃም ከርሰኪ ስጋነ ነሳ ወመንፈሶ ቅዱሰ ወሃበነ ወረሴን እሩያነ ምስሌሁ በብዛህሪቱ አዘ አጥባታች ወጠበ ዋሊበ ወረሴን እሩያነ ምስሌሁ በብዛህሪቱ አንቲ አብይም ብዙሃት አንስ ለነሳ ጸጋው ክብረ ኦ ማርያም ወላድታ ምላክ አገር መንፈሳዊ ተዛደረ ላሊሃ እግዚአብሔር ልል እስመዘን ብዲበ ጅሩብየሎ ስራፊል በራይቻ ቀፍቲዮ ወዘይ ሴት ሲለ ኩሉ ዘስጋ በብዛ ሀይሪቱ አሀዛ ጥባትኪ ወጠበው አሪበ ዘውቷ አምላክነ መዳኔ ኩሉ ይርኤን እስከላለም ንስግሎቱ ወንሰብሆ ስመውቱ ፈጠረነ ሳል ለነ ቅድስት ማርያም ድንግል ሙዳ የ ፍረት ነቃ ፈልፈለማ ህይወት ፍሬከርሳ ዳነ ኩሎ አለም ወሰአረ ምኔነ መርገመ ወገብረ ሰላመ ማይክሌነ በመስቀሉ ወበትንሳዩ ቅድስት አግብኦ ለመሲ ዳግመ ውስተገነት ሳሊለነ ቅድስት ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሳሊ ተምረት ለውለሰብ ሳሊለና በክርስቶስ ወልኪ ይስራይ ሀጢአተነ ሳሊለነ ቅድስት ማርያም ድንግል ትጸር ለቤተ መቅደስ ወትል ያምር እግዚአብሔር ከማያልበ ዘያምር ባይድ ወይም ምንትኒ ዘንበ ድምጸ ቃሉ ለመላክ ዛብሰረኒ በክብር ወይ ቢለኒ ሰላም ለኪ ኦ ቅዱስ ድንግል ጾርኪ ዘይጸወር አግመርኪ ዘይትገመር ዋልቦ ዛያገምሮ ምንትኒ ይብዛኅ ውዳሴኪ ኦ ምድረ ጸጋ በኩሉ ክብር አስመ ኮንኪ አንቲ ማኅደረ ቃለ አብ አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለማእምናን ሕዝበ ክርስቲያን ወትሜህሮሙ ስግደተ ለስሉስ ማያዊ አንቲ ውእቱ ዘጾርኪ አምደ እሳት ዘሬ ሙሴ ዘውእቱ ወልደ እግዚአብሔር መጽአ ወኀደረ ውስተ ከርሥኪ ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ጾርኪዮ በከርሥኪ ተስዓተ አውራኀ አንቲ ማእምንት ለዘያገምሮ ሰማያት ወምድር ኳን ከተመ ለርገብሰ ሰማይ ተሰማይ ብርሃነኪ አቢ እም ብርሃነ ፀሐይ አንቲ ውቱ ምስራቅ ዘወጻ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሓ ወሐሴት ዘፈታ ላይ ለሄዋን ትለድ በጻዕር ወሕማም አንቲ ሰ ማርያም ሰማያኪ ዘይብል ተፈሲ ኦ ምልዕተ ጸጋ ወለርኪ ለነ ንጉሰ እግዚያ ኩሉ ፍጥረት ዘመጻ ዋዳነነ ማሪ ውቱ መፍቀሬ ሰብ በእንተዝን ወድሰኪ በከመ ገብርኤል መልአክ እንዘንብል ብሩክ ታንቲ ማርያም ወብሩክ ፍሬ ከርስኪ ተፈሲ ኦም ሬተ ጸጋ እግዚአብሔር ምስለሽ ሳሊ ቅድስት